You, you, America, don'ts radio tavanou. የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የሰኞ ሚያዝያ 23 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምን አምሽታችኋል አድማጮች። አስተናጋጆቻችሁ ቆንጅ ታይና ጤና ይስጥልን። እኔም ሰሎሞን አባተነን። የኬንያው ፕሬዚደንት እሁሩ ኬንያታ የሰራተኞች መሠረታዊ ክፍያ በ18 ከመቶ ከፍ እንደሚል ቃል ገቡ። ተንታኞችም የሚሉት አለ፤ አነስተኛ ክፍያን በማሳደግ የብዙሃኑን የሰራተኛ ኃይል ሕይወት መቀየር አይቻልም። በአብይ ርዕስ ዘገባ ይዘናል። ለአርዕስተ ዜናው ቆንጅት፣ የአልሸባብ ታጣቂዎች ሁለት ሰዎችን በአደባባይ የሞት ቅጣት እንደፈጸሙባቸው ተዘግበዋል። የዩናይትድ ስቴትስ የማዕከላዊ ስለላ ዲሬክተር ማይክ ፖምፔዮ ደቡብ ኮሪያ ጉብኝት ላይ ናቸው። ዓለም አቀፍ የሰራተኞች ቀን ሜይዴይ በዓለም ዙሪያ እየተከበረ ነው። የሚሉትና ሌሎችም አሉን። አመሰግናለሁ ቆንጂት ለአርዕስተ ዜናው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የሶማሊያው ጽንፈኛ ቡድን የአልሸባብ ታጣቂዎች ዛሬ ሁለት ሰዎችን በአደባባይ በ የሞት ቅጣት ፈጽመዋል። አልሸባብ ሁለቱን ወንዶች የረሸናቸው የራሱ የቡድኑ ፍርድ ቤት ግድያና አስገድዶ መድፈር ወንጀል ፈጽመዋል ብሎ ብይን ከሰጠ በኋላ ነው። የአልሸባቡ ዳኛ በሰጡት ብይን የ29 ዓመቱ አህመድ ኢብራሂም ራጎ እና የ22 ዓመቱ ዩሱፍ አሊ ባጃን አንዲት ልጃገረድን ከደፈሯት በኋላ ሊያስጥላት የሞከረውን ወንድሟን ገድለዋል ብለዋል። አንደኛው በድንጋይ ተወግሮ የተገደለ ሲሆን ሁለተኛው ደግሞ በጥይት የተረሸ ነው። የአልሸባብ ታጣቂዎች ሰውየውን ከአንገቱ በታች መሬት ውስጥ ከቀበሩት በኋላ ሴቶችና ልጆች ጭምር እየተመለከቱ በድንጋይ ቀጥቅጠው ገለውታል ሲሉ እማኞች ለቪኦኤ ገልጸዋል። የሶማሊያን መንግስት ለመጣል የሚዋጋው አልሸባብ በሚቆጣጠራቸው አካባቢዎች ግርፊያ፣ ርሸናና እጅና እግርን መቁረጥን የመሳሰሉ እርምጃዎች በዘፈቀደ ሲወስድ ቆይቷል። የአገር ውስጥና የዓለም አቀፍ የሰብአዊ መብት ድርጅቶች ኢሰብአዊና ኢፍትሀዊ ተግባር በማለት ሲያወግዙ ቆይተዋል። ይህ በዚህ እንዳለ በሌላ የሶማሊያ ነክ ዜና ጀርመን ለሶማሊያ ፌዴራላዊ መንግስት ሰባ ሚሊዮን ዩሮ ለግሳለች። እርዳታውን የሰጡት ዛሬ በሞቃዲሾ ጉብኝት ያደረጉት የጀርመን የውጭ ጉዳይ ሚኒስትር ሲግማር ጋብርኤል ናቸው። የፈረንሳይ ወታደሮች ትናንት እሁድ ማሊን ከቡርኪና ፋሶ ጋር በሚያዋስናት ድንበር አካባቢ ከሀያ በላይ ታጣቂዎችን ገድለናል ሲሉ አስታወቁ። በሳህል ክልል በሚገኘው ደን ላይ ጥቃቱ የተካሄደው ከአየርና በየብስም ጭምር መሆኑን የፈረንሳይ የዜና የፈረንሳይ የጦር ሰራዊት ባለሥልጣናትና የአይን እማኞች ገልጸዋል። ማሊ፣ ቡርኪና ፋሶ፣ ቻድ፣ ሞሪታንያና ኒጀር ውስጥ ጽንፈኛ እስላማዊ ታጣቂዎችን ለመውጋት የተሰማሩ ከ3500 በላይ የፈረንሳይ ወታደሮች እንዳሉ ታውቋል። በሰሜን የአልቃይዳ ታጣቂዎች፣ በደቡብ ደግሞ ከቡርኪና ፋሶ ጥቃት የሚሰነዝሩባትን ታጣቂዎች ለመመከት እየሞከረች ያለችው ማሊ የአስቸኳይ ጊዜ አዋጇን ለስድስት ወራት አራዝማለች። በሌላ በኩል ደግሞ ማዕከላዊ አፍሪካ ሪፐብሊክ ውስጥ ሁከት አገርሽቶ ነዋሪዎች ጥለዋቸው የተሰደዱባቸው መንደሮች ሙሉ በሙሉ መጋየታቸው ተዘግቧል። የእርዳታ ሰራተኞች ሀገሪቱ ተመልሳ ጦርነት ውስጥ ልትገባ ነው በማለት እያስጠነቀቁ ናቸው። ካለፈው መስከረም ወዲህ ከ ከመቶ ሺህ በላይ ሰው ቀየውን እየጣለ ተሰዷል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የማዕከላዊ ስለላ ድርጅት ዲሬክተር ማይክ ፖምፔዮ ወደ ደቡብ ኮሪያ ዋና ከተማ ሶል ተጉዘዋል። የጉብኝታቸው ዓላማ የሰሜን ኮሪያ የኒውክሌር የጦር መሳሪያ ግንባታ መርሃ ግብር በዩናይትድ ስቴትስ ከፍተኛ ባለስልጣናት ዘንድ ከባድ ስጋት በጫረበት በአሁኑ ወቅት የደቡብ ኮሪያን የደህንነት ባለስልጣናት ለማነጋገር መሆኑ ታውቋል። ከባለቤታቸው ከሱዛን ጋር ሆነው ሶል የገቡት የሲአይኤው ዲሬክተር ከሀገሪቱ የብሔራዊ ስለላ ዲሬክተር እና ከፍተኛ ፕሬዚደንታዊ አማካሪዎች ጋር ተነጋግረዋል። የሲአይኤ ዲሬክተርና የደቡብ ኮሪያ ባለስልጣናቱ የተነጋገሩት ፒዮንግ ያንግ የኒውክሌር ግንባታችንን በከፍተኛ ደረጃ አፋጥነን እንቀጥላለን በማለት ከማወጇ ከጥቂት ሰዓታት ቀደም ብለው መሆኑ ታውቋል። የተባበሩት መንግስታት ድርጅት በሰሜን ኮሪያ ላይ ማዕቀቦች እንዲጥልባት ዩናይትድ ስቴትስ በአዲስ መልክ ግፊት በማድረግ ላይ ነች። ሰሜን ኮሪያ ከትናንት በስቲያ ቅዳሜ ሌላ የሚሳይል ሙከራ ያካሄደች ሲሆን የደቡብ ኮሪያና የዩናይትድ ስቴትስ ባለስልጣናት ይሄኛውም እንደቀደሙት ሙከራዎቿ ሁሉ ከሽፎባታል ብለዋል። ፒዮንግ ያንግ 9 ኪሎ ሜትር ርቀት ተወንጭፎ ዩናይትድ ስቴትስ ምድር የሚደርስ ኒውክሊየር ተሸካሚ እና ረጅም ርቀት ተወንጫፊ ሚሳይል ለመገንባት ነው የምትፈልገው። ዩናይትድ ስቴትስ ደቡብ ኮሪያ ውስጥ ለሚተከለው አዲስ የሚሳይል መከላከያ የሚያስፈልገውን ወጪ እንደምትሸፍን የገባችውን ቃል ታከብራለች ሲሉ የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ኤችአር መክማስተር ትናንት አስታውቀው፣ ወደፊት ግን ሶል ወጪውን እንድትካፈል መንገድ ይፈለጋል ብለዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ፒዮንግያንግን ለማስጠንቀቅ በሰጡት ትእዛዝ በዩኤስኤስ ካርል ቪንሰን የሚመሩ የዩናይትድ ስቴትስ አውሮፕላን ተሸካሚ አጥቂ መርከቦች ኮሪያ ባህረገብ መሬት ቀረብ ብለዋል። አንድ የጃፓን አውዳሚ መርከብም ከዩናይትድ ስቴትስ መርከቦቹ ጋር ለመቀላቀል ዛሬ ተንቀሳቅሷል። ቶኪዮ በአሁኑ ወቅት በክልሉ ይበልጡን ነቃ ያለ ወታደራዊ ሚና በመውሰድ ላይ ነው የምትገኘው። የሶሪያ ኩርዶች ሚሊሽያ እና የሕዝባዊ ጥበቃ ህዋስ የሚባሉት ተዋጊ ኃይሎች ባንዲራዎች ሰሜን ሶሪያ ውስጥ በአሜሪካ ወታደራዊ ተሽከርካሪዎች ላይ ሲውለበለቡ የታዩበትን ምክንያት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕን እጠይቃለሁ ሲሉ የቱርኩ ፕሬዚደንት ረጅብ ጠይብ ኤርዶዋን ትናንት ተናግረዋል። በቱርክና በኩርድ አማጽያን መካከል ግጭት እንዳይነሳ ለመከላከል ስትል ዩናይትድ ስቴትስ ከቱርክ ጋር በሚዋሰነው የሶሪያ ድንበር ላይ ባለፈው ሳምንት ብረት ለበስ ተሽከርካሪዎችን መድባ ነበር። ዝላቲሳ ሆክ ያጠናቀረችው ዘገባ ለአዳነች ታቀርበዋለች። የዩናይትድ ስቴትስን ባንዲራ የሚያውለበልቡ ካሚዮኖች ከቱርክ ጋር በሚዋሰነው የሶሪያ ድንበር ላይ ባለፈው አርብና ቅዳሜ ሲንቀሳቀሱ ታይተዋል። አሜሪካ እስላማዊ መንግስት ነኝ የሚለውን ቡድን የሚዋጉትን ኩርድ ሚሊሻዎችን ትደግፋለች የዩናይትድ ስቴትስ አጋር የሆነችው ቱርክ ግን ፈርጃቸዋለች የቱርክ ፕሬዚደንት ረጂፕ ታይፕ ኤርዶዋን ያብራራሉ since we are against international terrorism as partners we will show these photos to them and ask what this situation is about. እንደ አጋርነታችን ዓለም አቀፍ አሸባሪነትን የምንቃወም እንደ መሆናችን ይህን ምስል እናሳያቸውና ምን ማለት እንደሆነ እንጠይቃቸዋለን። በአሸባሪነት ላይ የሚካሄደው ትግል በጋራ መድረክ ላይ የማይከናወን ከሆነ ዛሬ በእኛ ላይ የሆነው ነገር በሌላ ላይ ይደርሳልና። ዩናይትድ ስቴትስ ሶሪያን ከቱርክ ጋር በሚያዋስነው ድንበር ላይ ኃይሏን ያሳየችው የቱርክ ወታደራዊ ኃይሎች ሶሪያ ውስጥ በሚንቀሳቀሱት የኩርድ አማጽያን ላይ የአየር ድብደባ ካካሂዱ በኋላ ነው። ሶሪያውያን ኩርዶች ታዲያ በጥቃቱ ሲቪሎች ተገድለዋል በማለት ተቃውሞ አሰምተዋል። ከንጋት አንስቶ የአካባቢው ነዋሪዎች ኤርዶዋን በካራቾክ ከተማ ላይ የከፈቱትን ንጹሐን ሲቪሎችን የገደለውን ጥቃት ለማውገዝ ወደ ቴልሃሚስ መጉረፍ ጀምረዋል። ኤርዶዋን የአካባቢውን ጸጥታ ለማደፍረስና ለማናጋት የታጠቀ ጥቃት ሮጃቫ ላይ መክፈታቸውንም አውግዘዋል። የቱርኩ ፕሬዚደንት ኢራቅና ሶሪያ ባሉት ኩርዶች አማጽያን ላይ ወታደራዊ ጥቃት ማካሄዱን እንደሚያጠናክሩ በመግለጽ ትላንት ዝተዋል። የቱርክ መንግስት ሶሪያና ኢራቅ ውስጥ ባለው እስላማዊ መንግስትነኝ በሚለው ቡድን ላይ በሚካሄደው ውጊያ ይሳተፋል። ይሁንና ቱርክ በእነዚህ ሀገሮች ያሉት ኩርድ ሚሊሻዎች ቱርክ ውስጥ ካሉት ኩርዶች ጋር ሊተባበሩ ይችላሉ የሚል ስጋት አላት። ፕሬዚደንት ትራምፕ ዩናይትድ ስቴትስ ሶሪያ ላይ ያላት ግብ እስላማዊ መንግስት ነኝ የሚለውን ቡድን ማሸነፍ ነው ብለዋል። በመጨረሻም ባሳለፍነው ሳምንት ግብጽ ውስጥ ዓለም አቀፍ የሰላም ጉባኤ ያካሄዱት የእስልምናና የክርስትና ሃይማኖቶች መሪዎች በሃይማኖት ስም የሚፈጸምን የሽብርተኛ ተግባር አወገዙ። ጉባኤው የተካሄደው በአሁኑ ሰዓት ግብጽ በተለያዩ አካባቢዎቿ የጽንፈኛ ታጣቂ እንቅስቃሴ እየተባባሰ በመጣበት በዚህ ወቅት ነው። የካይሮ አላዛር ዩኒቨርሲቲ ባስተናገደው የሰላም ጉባኤ ላይ የዩኒቨርሲቲው ታላቁ ኢማም ዶክተር አህመድ አልጣይ ባደረጉት ንግግር በእግዚአብሔር ስም ሁከትን መስበክ አይገባም ሲሉ አውግዘዋል። አልአዛር ዩኒቨርሲቲ በሀገሪቱ ዙሪያ ባሉ በርካታ ትምህርት ቤቶቹ ቁጥራቸው ወደ ሁለት ሚሊዮን የሚጠጋ ተማሪዎች አሉት። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርትስ በ22 ሜትር ባንድ በ13860 ኪሎሄርትስ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ሚያዝያ 23 2009 ዓመተ ምህረት ምሽት ፕሮግራም ነው። እንደ ልብ በሽታ፣ የደም ብዛት መጨመር፣ የካንሰር በሽታዎች እነሱን አይነቶቹን፣ በተለይ ደግሞ በዚህ ሰዓት ውስጥ ኢትዮጵያ ውስጥ በሌላ ጤና ማዕከል ውስጥ የማይገኙትን ለማስፋፋት እና ለአገር ውስጥ ለመስጠት ነው። ፕሮፌሰር ሰናይት ፍስሀ ኢትዮጵያ ውስጥ ሆስፒታል ለመገንባት በቅርቡ መሰረት ካኖሩት በውጭ የሚኖሩ ትውልደ ኢትዮጵያ ሐኪሞች አንዷ ናቸው። በጤና ፕሮግራም ይዘናቸዋል። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ዛሬ ሚያዝያ 23 ወይም እንደ ፈረንጆች ሜይ አንድ ዓለም አቀፍ የወዛደሮች ቀን የብዙ ሀገሮች ሰራተኞች ያከብሩታል። ከሰሃራ በስተደቡብ ባሉ የአፍሪካ ሀገሮች ውስጥ የሚገኙ ሰራተኞች ያለምንም የስራ ውል ያለምንም የስራ ወይም የአገልግሎት ዋስትና አግባብነት በሌለው ሁኔታ ነው የሚሰሩት ይላል ዓለም አቀፉ የስራ ድርጅት አይኤልኦ። መሐመድ ዩሱፍ ከናይሮቢ ለአሜሪካ ድምፅ የላከው ዘገባ አለ፣ አዲሱ አበበ ያቀርበዋል። የኬንያው ፕሬዚዳንት ኡሁሩ ኬንያታ በዛሬ የወዛደሮች ቀን ንግግራቸው እያሻቀበ ያለውን የሥራ አጦች ቁጥር ለመቀነስ በብርቱ እንደሚጥሩ አስታውቀዋል። ከመናገሪያው 100 ሜትር ርቀት ላይ የ31 ዓመቷ ክሪስቲን ዱንጌ የሶዳና ለስላሳ መጠጥ መሸጥ ስራዋን ቀጥላለች። በማዕከላዊ ናይሮቢ ከተማ መንገድ ላይ በሚገኝ ኪዮስክ ለብዙ ዓመታት ነው በዚህ ሥራ የቆየችው። ስኩዚ ኩፓታ ካዚ ንጉሙ በአሁኑ ጊዜ ስራ ለማግኘት በጣም አስቸጋሪ ነው ትላለች። ስለሆነም አለች፣ በህይወት ለመኖር የራሴን ስራ መፍጠርና የራሴ ተቀጣሪ ለመሆን ወሰንኩ። አሁን የዝናብ ወቅት በመሆኑ ለስላሳ መጠጥ የሚገዛ ብዙ ገበያተኛ የለኝም። ሌላ ቦታ ሌላ ስራ ስለማላገኝ ለራሴ ሞራል እየሰጠሁ ሶዳይን መሸጥ ይዣለሁ ነው ያለችው ክርስቲን። ፕሬዚዳንት ኡሁሩ በንግግራቸው ኬንያ የሠራተኛውን አነስተኛ ገቢ በ18 ከመቶ ለማሳደግ ቃል ሲገቡ ንግግራቸውን ለማድመጥ የተሰበሰቡ ሕዝብ ደስታውን በጭብጨባ ገልጧል። ተንታኞች ግን አነስተኛ ክፍያን በማሳደግ የብዙሃኑን የሠራተኛ ኃይል ሕይወት መቀየር አይቻልም ይላሉ። በ2017 የኬንያ መንግሥታዊ የኢኮኖሚ ጥናት መሠረት ባለፈው ዓመት ብቻ 833 ሺህ የሥራ መስኮች ተፈጥረዋል። ይሁን እንጂ ከእነዚህ የሥራ መስኮች መካከል ከ20 ከመቶ በታች የሆኑት በመደበኛ የሥራ ዘርፍ ውስጥ የሆኑ ናቸው። ኳሜ ኦዌኖ የኬንያ የኢኮኖሚ ጉዳዮች ተቋም ዋናው የሥራ አስፈጻሚ ናቸው። እዚያ ላይ ነው መለያየቱ ያለው። በአንድ በኩል በመደበኛው ዘርፍ ላሉ ሰራተኞች የደሞዝ እድገት የቆመ ማህበር አለ። ይሄ በተመሳሳይ የምጣኔ ሀብት ይዞታ በሚያጋጥምበት ጊዜ የስራ እድል ይመነምናል። በመደበኛ ዘርፍ የስራው ዕድል ሲመናመን፣ ሰራተኛው መደበኛ ወዳልሆነ የስራ ዘርፍ ይሄዳል። እናም የተሳሳተውን ችግር ነው እየቀረፍን ያለ ነው። ኬንያም ሆነች ሌሎች የአፍሪካ አገሮች ለስራ ፈጣሪዎች ሁኔታዎችን ማሻሻል ይኖርባቸዋል። አፍሪካ ውስጥ የሚገኙ የሥራ ፈጣሪዎች ብዙውን ጊዜ ካፒታሎችን ማሳደግ ነው የሚፈልጉት። ኦዊሞ እንደሚሉት አነስተኛ የሥራ ዘርፍ ባለቤቶች ብድር በቀላሉ የሚያገኙበትን ሁኔታ ማመቻቸት ይኖርበታል። አነስተኛ የሥራ ባለቤቶችም ተመዝግበው ሕጋዊ የንግድ ሥራ እንዲያካሄዱ ሁኔታዎችን ማመቻቸት የፖሊሲ አውጪዎች ተግባር ሊሆን ይገባል ብለዋል። የክብረ በዓሉን ፍጻሜ የሚያመለክተው የኬንያ ብሔራዊ መዝሙር ሲዘመር ሙያተኛው መካኒክ ጆሴፍ ሙዌንዶ አደባባዩን ለቆ ፈጠን እያለ መውጣት ጀመረ። ያለምንም ቋሚ ሥራ የተቀመጠው የ32 ዓመቱ ሙዌንዶ ለዕለት ጉርሱ የሚሆን ገቢ የሚያገኘው ከየቦታው የሚመጡለትን መኪናዎች በመጠገን ነው። እየከፈለ የሚያሰራቸው ሦስት ረዳቶችም አሉት። ከንግግራቸው ምንም ያስደስተኝ ነገር የለም። እኛን ለመሰሉ ሰዎች አይደለማ የተናገሩት። እንዲህ እንደ እኔ ራሱን ስለቀጠረውና መደበኛ ሥራ ስለሌለው ሕዝብም መናገር ይኖርባቸዋል። ያኔ እኛም የኬንያ ዜጎች መሆናችንን ይሰማናል፣ ወይም መሆናችንን እንረዳለን ነው ያለው። ይህ ችግር በብዙ ወጣቶች ዘንድ አንገብጋቢ ነው። አንድ በቅርቡ በብሩኪንግስ ተቋም ይፋ የሆነ ጥናት እንዳመለከተው በ15ና በ24 የዕድሜ ክልል ውስጥ የሚገኙ አፍሪካውያን ከአህጉሪቱ አጠቃላይ የሕዝብ ብዛት አንድ ሦስተኛ ናቸው። ነገር ግን የአህጉሪቱን ወደ ሁለት ሦስተኛ የሥራ አጥ ቁጥር ይይዛሉ። የምሽቱን አብይ ርዕስ ዘገባ ነበር ያደመጣችሁት። የትንታኔው መጽሔት ይቀጥላል። ኢትዮጵያ ውስጥ የኢንተርኔት አገልግሎት በጣም ውድ መሆኑን ለአቅም ተመጣጣኝ የሆነ የኢንተርኔት አገልግሎት አቅርቦት ጥምረት ወይም አላያንስ ፎር አፎርደብል ኢንተርኔት የሚባል ዓለም አቀፍ ድርጅት ጥናት አሳይቷል። ተቋሙ ዝቅተኛና መካከለኛ ገቢ ያላቸው ሀገሮችን ባወዳደረው ጥናቱ ከ58 ሀገሮች ኢትዮጵያን 55ኛ ደረጃ ላይ አስቀምጧታል። ሰው የኢንተርኔት ተጠቃሚ ለመሆን ከወር ገቢው 20 ከመቶ ማውጣት አለበት ሲሉ የድርጅቱ ከፍተኛ አጥኚዎች ቡድን ኃላፊ ዶናራሽ ታኩር ለአሜሪካ ድምፅ ገልጸዋል። የኢትዮ ቴሌኮም የኮርፖሬት ኮሚኒኬሽን ስራ አስኪያጅ አቶ አብዱራሂም መሐመድ በበኩላቸው መረጃው በሁለት መንገድ ትክክለኛ አይደለም ሲሉ ተከራክረዋል። በኦሬጎን ዩኒቨርሲቲ በጋዜጠኝነትና ኮሚኒኬሽንስ የዶክትሬት ጥናታቸውን በማገባደድ ላይ የሚገኙት አቶ እንዳልካቸው ጫላ ደግሞ እንዲህ ያሉ ጥናቶች የተጨበጠ የተጠቃሚ መረጃን መሠረት አድርገው የሚሰሩ በመሆናቸው ለመካድ የሚመቹ አይደሉም ብሏል። ጽዮን ግርማ ዝርዝር ይዛለች። ለአቅም ተመጣጣኝ የሆነ የኢንተርኔት አገልግሎት አቅርቦት ጥምረት የሆነው አሊያንስ ፎር አፎርደብል ኢንተርኔት የተባለው ዓለም አቀፍ ድርጅት የኢንተርኔት አገልግሎት አቅርቦትን በሚተነትነው የ2017 ሪፖርቱ 58 ዝቅተኛና መካከለኛ ገቢ ያላቸውን ሀገራት አወዳድሮ ኢትዮጵያን በ55ኛ ደረጃ ላይ ኢንተርኔትን በውድ ዋጋ ለተጠቃሚዎቿ የምትሸጥ ሀገር ብሏታል። ከኢትዮጵያ በውድነት የተከተሉት ሴራሊዮን ሄይቲና የመን ናቸው። ርካሽ አገልግሎት በመስጠት ኮሎምቢያ ቀዳሚውን ስፍራ ይዛለች። ከ27 የአፍሪካ ሀገራት ደግሞ በውድነቷ 26ተኛዋ ሀገር ተብላለች። ኢትዮጵያ በጥናቱ መሰረት ለአቅም ተመጣጣኝ የሆነ የኢንተርኔት አገልግሎት አቅርቦት ጥምረት ወይም አፎርደብል ኢንተርኔት የከፍተኛ አጥኒዎች ቡድን ኃላፊ ዳና ራጅ ታኩር ለአሜሪካ ድምፅ እንደተናገሩት ድርጅታቸው ዓለም አቀፍ እውቅና ያለው በርካታ የቴክኖሎጂ ድርጅቶች መንግስትና የጥናት ተቋማት ባለድርሻ እንደሆኑበት ይናገራሉ። በአጠቃላይ የኢንተርኔት አገልግሎት ዋጋ ተመጣጣኝነት በአፍሪካ እስካሁን በአስቸጋሪ ደረጃ ላይ እንደሚገኝ ገልጸው ጥናቱ የተሰራው በአንድ ሀገር ውስጥ አንድ ሰው አንድ ጊጋባይት ወይም አንድ ጂቢ የኢንተርኔት አገልግሎት ለማግኘት ምን ያህል ገንዘብ ያወጣል የሚለው ሚዛን ላይ ተቀምጦ ነው ብለዋል። በዚህ መለኪያ መሰረትም የኢንተርኔት ክፍያ ዋጋ ተመጣጣኝ ነው የሚባለው አንድ ሰው ከወር ገቢው ከሁለት በመቶ ያነሰውን አውጥቶ አንድ ጊጋባይት የኢንተርኔት አገልግሎት ማግኘት ሲችል ነው ይላሉ። በዚህ መሰረት ኢትዮጵያን በተመለከተ የተገኘ ውጤት እጅግ የተራራቀ ነው ይላሉ። ሚስተር ዳናራሽ ታኩር የኢትዮጵያን የኢንተርኔት አገልግሎት ዋጋ ክፍያ በተመለከተ እንደ አውሮፓውያን የዘመን አቆጣጠር በ2015 የቅድሚያ ክፍያ አገልግሎት በላፕቶፕ ላይ ለአንድ ጊግ የሚከፈለው ዋጋ መካከለኛ ገቢ ካለው የአንድ ሰው የአንድ ወር ደሞዝ ሃያ 20 በመቶ ያህል ነው። ስለዚህ በቀላሉ መገመት ይቻላል። የምትኖረው ኢትዮጵያ ውስጥ ነው፣ የወር ደሞዝህን መጠን ታውቀዋለ። ከዚያ ውስጥ ነው ሃያ በመቶውን ለአንድ ጊግ ለኢንተርኔት አገልግሎት ወጪ የምታደርገው። ይህ በጣም ትልቅ ወጪ ነው። ለዚህም ነው በእኛ ግምገማ በጣም ውድ ነው የምንለው በዚህም ሳቢያ በዚህ ሪፖርት መሰረት የአካባቢው መንግስታት በተለይም እንደ ኢትዮጵያ መንግስት ያሉት የኢንተርኔት አገልግሎት ዋጋ ለመቀነስ የሚያስችሏቸው ዘዴዎች የተዘረዘሩት። ጥናቱ ማንኛውም ሰው ኢንተርኔት የማግኘት መብቱ ሊከበር እንደሚገባ ይጠቅስና የኢትዮጵያ መንግስትም ሆነ ሌሎች ለኢንተርኔት አገልግሎት ውድ ዋጋ የሚያስከፍሉ ሀገራት ዋጋ ሊቀንሱ የሚችሉባቸው መንገዶች ይዘረዝራል። የኢትዮ ቴሌኮም የኮርፖሬት ኮሚኒኬሽን ስራ አስኪያጅ አቶ አብዱራሂም አህመድ በሁለት መንገድ ይህ ጥናት ትክክለኛ መረጃ አልያዝም ይላሉ። አንደኛው አሁን ለምሳሌ አይቲዩ እና የመሳሰሉት ዓለም አቀፍ ተቋማት የሚያጠኑት ጥናት አለ። በተለይ ከዚህ ታሪፍ ጋር በተገናኘ በነገራችን ላይ ከአራትና አምስት አመት በፊት ኢትዮጵያ ከአፍሪካ ሶስት ውድ ታሪፍ ካላቸው ሀገሮች አንዷ ነበረች እና በዚያን ጊዜ ወደ ሰማንያ አምስት በመቶ ታሪፍ ተቀንሷል ሰማንያ አምስት በመቶ ከነበረው ማለት ነው። አሁን አንቺ የገለችሽው ደግሞ የኢንተርኔት ዳታ ታሪፍ ከአንድ አመት በፊት እንደዚሁ በተመሳሳይ መልኩ ተቀንሷል። እና አሁን ዋናው መሰረታዊ ነገር ይሄ ዳታው ትክክል ያለ መሆኑ እሱም ብቻ ሳይሆን በነገራችን ላይ እነዚህን ዳታ ጥናት አጥንተው የሚሰሩ አለም አቀፍ እውቅና ያላቸው አሉ። ለምሳሌ እንደ አይቲዩ ኢንተርናሽናል ቴሌኮሙኒኬሽን ዩኒየን የመሳሰሉ ክሬዲብል የሆኑ እና ዓለም አቀፍ ባለቤት የሆኑ ማለት የዚህ ዘርፍ ባለቤት የሆኑ እና አሁን እንደዚህ ተመሳሳይ ጥናቶች ብዙ ናቸው የሚወጡት እና መሰረታዊውን ነገር መሬት ላይ ያለውን ያገናዘቡ አይደሉም። ይህም ከዛው አንጻር ነው የምናየው። አቶ አብዱራሂም ጥናቱን የሰራው ተቋም የኢትዮ ቴሌኮም አገልግሎት ገጠር ውስጥ ድረስ ወርዶ የሚሰጠውን አገልግሎት ያላገናዘበ ጥናት ማጥናቱን ገልጸው፣ ከዚህ በተጨማሪም ኢትዮ ቴሌኮም በቅርቡ ያደረገውን የዋጋ ማስተካከያ ያላካተተ ነው ብለውታል። ለተቋሙ የጥናት ቡድን ኃላፊ ዳናራሽ ታኩር በኢትዮጵያ መንግስት በኩል የሚነሳውን የጥናቱን ተአማኒነት ጥያቄ አንስቼላቸው ነበር ድርጅታቸው ጥናቱን ሲሰራ የተጠቀመባቸው መንገዶች እና ያካተታቸው መረጃዎች ተአማኒነታቸው ምን ያህል እንደሆነም ጠይቂያቸዋለሁ። ይህ በጣም ጥሩ ጥያቄ ነው። ከዚህ ሪፖርት ድምዳሜ ላይ ለመድረስ በጣም ብዙ መረጃዎችና አህዞችን ነው የተጠቀምነው። ሆኖም ከምንጮቻችን የምናገኛቸው መረጃዎች ተአማኒና የታወቁ መሆናቸውን ማረጋገጥ ነበረብን። ሪፖርቱ የመክፈል አቅምን ከአጠቃቀም ጋር መመዘን የሚያስችል ወይም የሚባለውን መመዘኛ ያካተተ ነው። የዚህም መመዘኛ በመሠረቱ መንግስታት የኢንተርኔት አገልግሎት ዋጋን ለመቀነስ ምን ያህል ጥረት እንደሚያደርጉ ያሳያል። ስለዚህ ለምሳሌ እንደ ዓለም ባንክ ካሉ ተቋማት እንደ ዓለም አቀፉ የቴሌኮሚኒኬሽን ኅብረትና ሌሎች ተመሳሳይ እየታወቁ ድርጅቶች የሚያቀርቧቸውን መረጃዎችም እንጠቀማለን። በተጨማሪም እኛ ራሳችን በ58ቱም አገሮች ያካሄድናቸውን ጥናቶች ውጤት ተጠቅመናል። እነኝህ ጥናቶች የተካሄዱትም በአካባቢው ባሉ ልሂቃን ነው። ስለዚህ ጥናቱን ለማቅረብ ብዙ ምንጮችን እንጠቀማለን። ምንጮቹ ግን ተአማኒና የታወቁ መሆን አለባቸው። እናም የሪፖርታችን ውጤት ይፋ ከተደረገ በኋላ ሌሎች ድርጅቶች የራሳቸውን ግምገማ መጠቀም ወይም ማድረግ ይችላሉ። በኦሪገን ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽን ጥናታቸውን በማገባደር ላይ የሚገኙት አቶ እንዳልካቸው ኃይለ ሚካኤል እንዲህ ያሉ ጥናቶች ፊት ለፊት የሚታዩ ግልጽ የሆኑ የክፍያ ታሪፍን መሰረት አድርገው ስለሚሰሩ በኢትዮጵያ የኢንተርኔት አገልግሎት ውድ መሆኑን ማስተባበልም ሆነ መካድ አይቻልም ይላሉ። ያወጣው የዋጋ ታሪፍ ርካሹ የሚባለው ነው ርካሽ የሚባለው እንግዲህ የነበረው ፓኬጅ የዋጋ ፓኬጅ አምስት መቶ ሜጋቢትን ከሶስት ሺህ ብር ባላነሰ ማለት ነው። ይሄ ማለት እዚህ መስፈርት መሰረት ኢንተርኔት አሁንም ኢትዮጵያ ውስጥ በጣም ውድ የሆነ ኢንአክሴሰብል የሆነ ጥቂት ብቻ ሰው ሊያገኘው የሚችል ኮሜዲቲ ነው ማለት ነው እና ይሄ አዲሱ የወጣው ሪፖርት እነኝህን ሁሉ ከግምት ውስጥ አስገንብቶ የተሰራ ሪፖርት ነው ማለት ነው። ሚስተር ዳናሽ እንዲህ ያሉ ጥናቶች የሚሰሩት በበርካታ ምክንያት ነው። ዋናው ግን ሕዝብን ተጠቃሚ የሚያደርጉ ፖሊሲዎች ሀገራት መቅረጽ እንዲችሉ ነው ይላሉ። እንደማምነው ሪፖርቱ በጣም ጠቃሚ ነው፤ ምክንያቱም ዋናው አላማችን ተጨማሪ ሌሎች ሕዝቦች የኢንተርኔት ተጠቃሚ እንዲሆኑ ማስቻል ነው። በጣም ብዙ ማህበራዊ እና ኢኮኖሚያዊ እንዲሁም ፖለቲካዊ ጥቅሞች ወይም ጉዳዮች አሉት። ኢንተርኔት ለህዝብ፣ ለንግድ፣ ለመንግስታት፣ ለትምህርት ተቋማት ለሁሉም። ስለዚህ ዓላማችን ይህ ከሆነ ህዝብ በስፋት የኢንተርኔት አገልግሎት እንዳይጠቀም እንቅፋት የሚደቅኑ ፖሊሲዎችን ማስወገድ ነው። የኦሬጋን ዩኒቨርሲቲ አቶ እንዳልካቸው ኢትዮጵያ ውስጥ ኢንተርኔት ውድ ከሆነባቸው ዋነኛ ምክንያቶች አንዱ አገልግሎቱ የሚቀርበው በአንድ ኩባንያ ብቻ እሱም በመንግስት ኩባንያ መሆኑን ይላሉ። ኢትዮ ቴሌኮም በዚህ የኢትዮጵያ ዓመት የመጀመሪያ ስድስት ወራት ብቻ አስራ አንድ ነጥብ ዘጠና አንድ ቢሊየን ብር ያልተጣራ ትርፍ ማግኘቱን በቅርቡ ማስታወቁ ይታወሳል። ወደሚቀጥለው የመጽሔት ክፍለ ጊዜ ዘገባ ስናልፍ ደግሞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከአሁን በፊት የገንዘቧን የምንዛሪ ተመን እንደፈለጋት እያዋዠቀች የምታጭበረብረው ሀገር ሲሏት የነበረውን ቻይናን ያን አቋማቸውን መቀልበሳቸው ትክክለኛ እርምጃ መሆኑን ሊያስረዱ ሞክረዋል። የአሜሪካውያን ሰራተኞችን ጥቅም ማስቀደም በሚለው አቋማቸው ግን እንደ ጸኑ መሆናቸውን ተናግረዋል። በምረጡኝ ዘመቻቸው ወቅት ቻይናን ክፉኛ ሲወቅሷትና ሲወርፏት ይሰሙ የነበሩት ትራምፕ ዛሬ ሙሉ ቀልባቸውን በተቆጣጠረው የሰሜን ኮሪያ የኒውክሌርና የተምዘግዛጊ ሚሳይል መርሃ ግብር ምክንያት የቤጂንግን ትብብር ለመሻት መገደዳቸውን ማይክል ቦማን ባጠናቀረው ዘገባ ዘርዝሮ እያወራ ዘርዝሮ ያወሳል። ዝርዝሩን አሉላ ከበደ ያቀርበዋል። የ2016 ቱን የምረጡኝ ዘመቻቸውን የሚያስታውስ በሚመስል ቅላጼ ከዚህ ቀደም ትኩረት ባደረጉበት ርዕሰ ጉዳይ ዙሪያ ፕሬዚዳንቱ ዳግም ድምጻቸውን አሰምተዋል። ሌሎች አገሮች ጥቅማችንን እያሳጡን እንዲቀጥሉ አንፈቅድም። ምክንያቱም ከአሁን በኋላ ቅድሚያ አሜሪካ ነዋ መንገዳችን እንደ ትራምፕ ገለጣም ቻይና የገንዘቧን የመግዛት ወይም የምንዛሪ አቅም ሆን ብላ አሳንሳ የማቅረብ አሰራሯን አቁማለች። ፕሬዚዳንቱ በሲቢኤስ ቴሌቪዥን ጣቢያ ፌስ ዘ ኔሽን ለተባለው ፕሮግራም በሰጡ ቃል እንደ ተናገሩት ከሆነ በምርጫ ዘመቻቸው ወቅት አጥብቀው ያስጠነቀቁበት ያ ንግግራቸው ነው ያን ትክክለኛ ያልሆነ አሰራሯን እንድታቆም ቤጂንግን ያስገደደው። በዚያ ላይ ቻይናና ዩናይትድ ስቴትስ የጋራ ፍላጎት አላቸው በሰሜን ኮሪያ ጉዳይ የሰሜን ኮሪያ ጉዳይ ከንግድ ነክ ጉዳይም በላይ ነው። የንግድ ጉዳይ ያለ ጥርጥር አስፈላጊ ነው። ነገር ግን የአያሌ ሚሊዮኖችን ሕይወት ሊያጠፉ የሚችሉ እጅግ ግዙፍ የጦር መሳሪያዎች ጉዳይ የትራምፕ ዋና ትኩረት እንለዋለን። እዚህ ላይ ቻይና የሰሜን ኮሪያ ችግር መፍትሔ እንዲያገኝ በማድረግ ዩናይትድ ስቴትስን ልትረዳ ትችላለች። ስለሆነም ያንን የቀደመ ትኩረት ለዩናይትድ ስቴትስ የሚበልጥ ውጤት አድርጎ ያለመውሰድ ተገቢ አቅጣጫ ይመስለኛል። የተቀናቃኙ የዲሞክራቲክ ፓርቲ አባላት በአንጻሩ ሚስተር ትራምፕ በምርጫ ዘመቻቸው ወቅት ለአሜሪካውያን የገቡትን ግዙፍ ቃል እንዳጠፉ አድርገው የተመለከቱበትን ይህን እርምጃቸውን አጥብቀው በመተቸት ላይ ናቸው። During the campaign, we heard the president promise that he would keep jobs here at home. በምርጫ ዘመቻቸው ወቅት ፕሬዚዳንቱ አሜሪካውያን የሥራ ዕድላቸውን እንዳይነጠቁ አደርጋለሁ፣ የአሜሪካ ሸቀጦችና ምርቶች ገበያ ቅድሚያ እንዲያገኝ፣ አሜሪካውያን ሥራ እንዲቀጠሩ፣ እንዲሁም ቻይናን የመሰሉ አገሮችን ሚዛናዊ ላልሆነ የንግድ አሰራራቸው ተጠያቂ አደርጋለሁ ሲሉ አድምጠናቸዋል። ነገር ግን ዶናልድ ትራምፕ ፕሬዚዳንት ሲሆኑ ያደረጉት ለተሻለ ሥራ የሚያበቁ የሙያ ሥልጠናዎች የሚመደበውን በጀት መቀነስ ቻይናን በውጭ ገንዘብ ምንዛሪ ፖሊሲዋ ሆም ብላ የተዛባ አሰራር የምትከተል አገር ብሎ ከመጥራት መታቀብ ነው የመረጡት። የሥራ ዕድሎችን ወደ ሌሎች አገሮች የሚወስዱ ኩባንያዎችን ለመከላከልም ያደረጉት ነገር የለም። በምክር ቤቱ የዲሞክራቲክ ፓርቲው ተወካይ ሴናተር ብራያን ሻትስ ናቸው። ትራምፕ በከፍተኛ የሰብአዊ መብት ጥሰት የሚወነጀሉትን የፊሊፒኑን ፕሬዚዳንት ሮድሪጎ ዱቴርቴን ወደ ዋይት ሀውስ ጋብዘዋል። ፕሬዚዳንት ትራምፕ ለሲቢኤስ ቴሌቪዥን ጣቢያ በሰጡት ቃለ ምልልሳቸው የሰሜን ኮሪያውን መሪ ኪም ጆንግ ኡንን ቀልጣፋና፣ ፈታኝ ሁኔታን በመጋፈጥ ጉብዝና ያሳዩ ሲሉ ገልጠዋቸዋል። ሰሜን ኮሪያ የኒውክለርና የቦለስቲክ ሚሳይል ፕሮግራሟን አላቆምን ብትል ምን አይነት ተጨባጭ እርምጃ እንደሚወስዱ ግን ተጠይቀው ለቀረበላቸው መልስ ከመስጠት ተቆጥበዋል። ከምሽቱ ሶስት ሰዓት ተኩል ነው። በአዲስ አበባና በአካባቢዋ። ዋሽንግተን ዲሲ ላይ ደግሞ ሰኞ ሚያዝያ 23 2009 ዓ.ም ከቀኑ 8 ሰዓት ተኩል ነው። የፕሮግራሙ አቀናባሪ ንጉሡ ታምሬ ነው። እያስተናገድናችሁ ያለነው ነው ሰሎሞን አባተና ቆንጂት ታየነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናሰማ። ጤና ይስጥልኝ ቪኦኤ እጅግ የማወዳችሁና የማከብራችሁ እኔ አጋጣሚ በዚህ በሰጣ ገባ ላይ አቶ ግዛው ለገሰና አቶ አታክልቴ ከአዲስ አበባ የቀረበው ገርሞኛል የመናገር ነጻነት ሀያ አምስት አመት ተከብሮ ህገ መንግስት ሁሉ ነገር ተከብሮ እያሉ ነው እና ሁለት ምሳሌዎች መጥቀስ ይቻላል ለእነ እስክንድር ነጋና እና አንዷለም አራጌ ያው እስር ቤት አስራ ስምንት አመት እድሜ ልክ የሚያስፈርድ ሆኖ ግን ባለፈው በረብሻው ጊዜ የኮሚኒኬሽን ጉዳይ ሚኒስትሩ የኦሮሞ ህዝብ ጠንቋይና ምናም ብለው ሲሳደቡ በግልጽ ሲቀርቡ ነበር በቪኦኤ ላይ። ሁለተኛው አቶ አባይ ፀሐዬ ልክ እናስገባዋለን የኦሮሞ ህዝብ ከዚህ በኋላ ንቅንቅ የሚል ህዝብ የኦሮሞ ህዝብ ልክ እናስገባዋለን ብለው በአደባባይ ላይ በሬዲዮ ሲናገሩ ነበር። ለሌላው ግን የመናገር ነጻነት መንግስት እንደዚህ አታድርግ እንደዚህ መስተካከል አለበት ስላለ አስራ ስምንት ዓመት ዕድሜ ልክ ሲፈረግ፣ ግድያ ከተፈጸመ ለሁሉም ይሰራል ብለው ያስቡ የሆኑ ወይ ነው አታክልቴ ምንም የኢህአዴግ አባል ቢሆኑም አንዳንዴ እስከ ዛሬ ከገጠሙኝ ተከራካሪዎች አንጻር የእርሶ ደረቅና የማይመስል በጭራሽ ይሄ ነው ይሄ ነው ይሄ ነው ነው ብለው መናገር በጣም ያሳዝናል። ጤና ይስጥልኝ የአሜሪካ ድምፅ አዘጋጆች፣ የዛሬውን የሰጣ ገባ ፕሮግራም በአቶ አታክልቲ እና በአቶ ስማቸውን ለጊዜው ዘነጋሁት ዳምጫለሁ። ኢትዮጵያ ውስጥ በአሁኑ ሰዓት ላለፉት ሀያ አምስት ዓመት አይነት ግፎች እየተፈጸሙ ነው፣ በጋዜጠኞች በጸሀፊዎች፣ በፖለቲከኞች ላይ ስማችን እንኳን በአሁኑ ሰዓት ጸሀፊዎችም ሆነ የተናጋሪዎች ስም ራሱ ዲስክሪሚኔት ያደርጋል ኢትዮጵያ ውስጥ በአሁኑ ሰዓት የመጻፍ የመናገር ህገ መንግስቱን የማክበር ወይም ደግሞ ህገ መንግስቱን ተጠቅሜ እናገራለሁ እጽፋለሁ የሚል ግለሰብ መብት አለው ብዬ አላምንም። አጠቃላይ የታሰሩት ጋዜጠኞች እዚህ ቦታ ላይ የደረሱት ሁሉ በኢትዮጵያ ህገ መንግስት ተጠቅመው ቢጽፉም ህገ መንግስት የራሳቸው መብታች ተገብሮላቸዋል ማለት አልችልም። አስተያየት የላካችሁልንን አድማጮቻችን እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመሩ 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። እኔ ኢሜል እንጂ ስልክም አልደውል የምትሉ ደግሞ አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው። ደውሉልን። አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ዌብሳይታችን ነው። እንዲሁም ፌስቡክ አት ቪኦኤ አምሃሪክ፣ ትዊተር ሃሽታግ ቪኦኤ አምሃሪክ ላይ ተከተሉን፣ ተነጋገሩ፣ ሐሳቦቻችሁን አንሸራሽሩ። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የሰኞ ሚያዝያ 23 መደበኛ ስርጭት ነው እየተከታተላችሁ ያላችሁት። ተከታዩ የስፖርት ዝግጅት ነው። አዘጋጅና አቅራቢ ሰሎሞን ክፍሌ ነው። እንደምናመሽታችሁ ድኛል የተከበራቸው አድማጮቼ። በትላንቱ የቱርክ ኢስታንቡል ግማሽ ማራቶን የሴቶቹን ኬንያ፣ የወንዶቹን ታንዜኒያ አሸንፈዋል። በወንዶቹ ኢትዮጵያ የሁለተኝነቱን ስፍራ ወስዳለች። በመስክ ቴኒስ ራፋኤል ናዳል በአስረኛው የባርሴሎና ኦፕን ድል ተቀዳጅቷል። በእግር ኳስ የኢትዮጵያና የአውሮፓ ፕሪሚየር ሊግ ግጥሚያዎችን እናያለን። አብራችሁን ቆዩ። የትላንቱን የኢስታንቡል ግማሽ ማራቶን ውድድር ዜና ላስቀድም። በመግቢያ ላይ እንደ ገለጽኩት በወንዶቹ ኢስማኤል ጁማ ከታንዛኒያ በሴቶቹ ሩት ቼፐንጌቲች ከኬንያ ናቸው ድል የተጐናጸፉት። ሩት በ10619 ጁማ በ10009 ገብተዋል። የሁለቱም ሰዓት በቱርክ ፈጣኑ ነው ተብሏል። በሴቶቹ ከአንድ እስከ ሦስት አሸናፊዎቹ የተለዩት ገና በተጀመረ አምስተኛው ኪሎ ሜትር ላይ ቢሆንም ቀደም ተከተላቸው የታወቀው ግን አምስት ኪሎ ሜትር ሲቀራቸው ነው። ቼፕን ጌትች በኦሎምፒክ ማራቶን የብር ሜዳሊያ ተሸላሚዋ ዩኒስ ኪርዋና ኢትዮጵያዊቷ ወርቅነሽ ደገፋ በዚሁ ቅደም ተከተል ቆይተው በዚያው አጠናቀዋል። በ በ1 0619 በአንደኝነት ያጠናቀቀችው ቼፐን ጌትች ከቱርኩ ሬከርድ ላይ 28 ሴኮንዶችን አንስታለታለች እንደ አውሮፓውያን ዘመን አቆጣጠር በ2014 ከሁለት ዓመታት በፊት መሆኑ ነው። በግላዲስ ቼሮኖ ተይዞ ከቆየው ክብረ ወሰን ላይ ነው 28 28ቱ ሴኮንድ የላጨችለት። በዚህ ርቀት ከ2014 ወዲህ ለመጀመሪያ ጊዜ የተቀደመችው ዩኒስ ኪርዋ በ10646 ኢትዮጵያዊቷ ወርቅነሽ ደገፋ በ10855 ታጠናቀዋል። መስከረም አማረ አራተኛ። በወንዶቹ የቀዳሚዎቹ ሰዓት ከሴቶቹ የተቀራረበ ነው። የአንደኛው የኢስማኤል ጁማ 1 0 0 0 9 የሁለተኛው የተረፈ ደበላ 10022፣ የሦስተኛው ኤድዊን ኪፕሳንግ ሮቲች 10037። አዱኛ ተክሌ አራተኛ ሆኖ በ10045 ነው ጊዜው። በወንዶቹ ሲጀምሩ በነበረው ጠንካራ ንፋስ ሳይሆን አይቀርም 12ቱ ቀዳሚ ሯጮች የመጀመሪያውን አምስት ኪሎ ሜትር የሸፈኑት በ14 ከ22 ነው። የታለመው ፍጥነት 14 ከ10 ነበር ተብሏል። በአንደኝነት ያጠናቀቀው ጁማ ሀያኛው ኪሎ ሜትር ላይ የደረሰው በ57 ከ05 ነው። ከተረፈ ደበላ በሰባት ሴኮንዶች ርቆ ጁማ ከአንድ ሰዓት በታች በሆነ ጊዜ ለማጠናቀቅ ከባድ ሙከራ አድርጓል። ባይሳካለትም ከቱርኩ ሬኮርድ ላይ አራት ሴኮንዶች አንስቶለታል። በመስክ ቴኒስ የሰላሳ ዓመቱ ስፔናዊ ራፋኤል ናዳል በባርሴሎና ኦፕን በተከታታይ ሲያሸንፍ ትላንት ለአስረኛ ጊዜ መሆኑ ነው። በመጪው ወር በሚካሄደውም የፍሬንች ኦፕን በተመሳሳይ ለአስረኛ ጊዜ ለማሸነፍ አልሟል። ናዳል ትላንት በዘጠና 9 ደቂቃ ውስጥ ስድስት አራት ስድስት አንድ በሆነ ውጤት ያሸነፈው የኦስትሪያውን ዶሚኒክ ቲን ነው። የቀድሞው የዓለም ቁጥር አንድ ቴኒስ ተጫዋች ናዳል ሁሉንም ግጥሚያዎቹን በድል ያጠናቀቀው በሪያል ቴኒስ ክለብ ባለውና እንደገና ራፋ ናዳል ተብሎ በተሰየመው መስክ ላይ ነው። በግማሽ ፍጻሜው ላይ ደረጃው በዓለም ዘጠነኛ ላይ የሚገኘው ኦስትሪያዊ ዶሚኒክ ቲን የወቅቱ ሻምፒዮና አንዲ ሙሬን አሸንፎ ነው ለፍጻሜ ናዳልን የገጠመው። ቴኒሱ ባጭሩ ይኸው ነው። ለእግር ኳሱ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛ ሕንጽዮን መስቀል አሸጋግራቸዋለሁ። አመሰግናለሁ ሰለሞን። የ2009 ዓ ም የኢትዮጵያ ፕሪምየር ሊግ ሀያ ስድስተኛ ሳምንት ጨዋታዎች ትናንት በአዲስ አበባ እና በክልል ከተሞች አምስት ጨዋታዎች ተካሂደዋል። የዚሁ መርሃ ግብር አካል የሆነው ሶስት ጨዋታዎች ደግሞ ዛሬ በአዲስ አበባ እና በክልል ከተሞች ይቀጥላሉ። የዛሬዎቹን ሶስት ጨዋታዎች ውጤት ሳይጨምር የደረጃ ሰንጠረዡን ቅዱስ ጊዮርጊስ እና ሲዳማ ቡና በእኩል አርባ ስድስት ነጥብ በጎል ተበላልጠው አንደኛና ሁለተኛ ሲሆኑ ገደቢት በአርባ አምስት ነጥብ በሶስተኝነት ተከትሏል። ወደ አውሮፓ ስንሸጋገር በተወዳጁ የእንግሊዝ ፕሪምየር ሊግ ቼልሲ የፕሪምየር ሊጉን ዋንጫ አንዱን ዞሮ አጥብቆ እንዲይዝ ያደረገውን ውጤት ያስመዘገበው ነጥብ ያስጥለዋል ተብሎ ሰፊ ግምት የተሰጠውን ኤቨርተንን ሶስት ለአንድ በማሸነፍ ነው። የሳምንቱ ተጠባቂ ጨዋታ የቶተንሃም ሆትስፐር እና አርሴናል ጨዋታ በቶተንሃም የጨዋታ ብልጫ አርሴናል ሁለት ለባዶ ተሸንፈዋል። ከጨዋታዎቹ መካከልም ማንቸስተር ሲቲ ከሚድልስ ብራው ሁለት ለሁለት ማንቸስተር ዩናይትድ ከስዋንሲ ሲቲ አንድ ለአንድ አቻ ተለያይተው የተለያዩ ቡድኖች ናቸው። የደረጃ ሰንጠረዥን ቼልሲ በሰማንያ አንድ ቶተናም በሰባ ሰባት አንደኛና ሁለተኛ ሲሆኑ ሊቨርፑልና ማንቸስተር ሲቲ በስልሳ ስድስት ና ስልሳ አምስት ነጥብ ሶስተኛና አራተኛ ናቸው። በስፔን ላሊጋ የባርሴሎናና ሪያል ማድሪድ የዋንጫ ፉክክራቸው እንደቀጠለ ነው። ባርሴሎና ኤስፓኞልን ሶስት ለባዶ ሲያሸንፍ ሪያል ማድሪድም ቫሌንሲያን ሁለት ለአንድ ረቷል። ሌሎችም ጨዋታዎች ተካሂደዋል። ባርሴሎና ና ሪያል ማድሪድ በእኩል ሰማንያ አንድ ነጥብ በጎል ተበላልጠው ባርሴሎና ሰባ አንድ ሪያል ማድሪድ ሀምሳ ሶስት ባል ናቸው አንደኛ ና ሁለተኛ ናቸው። ከአትሌቲኮ ማድሪድ ና ሲቪያ በርቀት በስልሳ ስምንት ነጥብ ሶስተኛ ና አራተኛ ደረጃ ላይ ይገኛሉ። ሊዮናል ሜሲ ና የቡድን ጓደኛው ሉዊስ ሱዋሬዝም ሁለቱም ከባርሴሎና ናቸው ኮከብ ጎል አግቢነቱን በሰላሳ ሶስት ና በሀያ ስድስት ጎል አንደኛና ሁለተኛ ሆነው እየመሩ ሲሆን ክርስቲያኖ ሮናልዶ ከሪያል ማድሪድ በአስራ ዘጠኝ ጎል በሶስተኛነት ተከትሏቸዋል። ይኸው ነው በእኔ በኩል ያለው። ሰለሞን አመሰግናለሁ። ገዛይን ጽዮ መስቀል ነበር ከአዲስ አበባ አመሰግናለሁ። በዚሁ እናጠቃልላለን። ሳምንት በተመሳሳይ ዝግጅት እስክንገናኝ ሰላም፣ ደህና ቆዩን ከትናንት ይቅርታ፣ ከትናንት በስቲያ ቅዳሜ ምሽት ላይ ባህርዳር ውስጥ መስቀል አደባባይ በሚገኘው ሚሌኒየም የወጣቶች ስፖርት ማዕከል ፍንዳታ ደርሶ የሁለት ሰው ሕይወት መጥፋቱንና ቢያንስ አምስት ሰዎች መቁሰላቸውን ከአካባቢያቸው ያነጋገርናቸው ምንጮች ገልጸውልናል። እነዚህን ቁጥሮችና ሁኔታውን ከሦስተኛ ወገን ለማጣራት እንደዚሁም ከመንግሥት በኩል መረጃ ለማግኘት ጥረት እያደረግን ያለ ነው። ፍንዳታው የደረሰው ታዋቂ አርቲስቶች በተገኙበት የሙዚቃ ዝግጅት ላይ እንደሆነ ተጠቁሟል። ስለ ተገደሉትና ስለ ቆሰሉት ሰዎች ማንነትና ቁጥር ለማጣራትም እንደዚሁ እየጣርን ነው ያለ ነው። ወደ አማራ ክልል የመንግሥት ኮሚኒኬሽንስ ጉዳዮች ቢሮ ደውለን ኃላፊውን አቶ ንጉሡ ጥላሁንን ለማግኘት ያደረግነው ተደጋጋሚ ተከታታይ ጥረት እስከዚህ ይህንን ዜና እያነበብኩ እስካለሁባት ደቂቃ ድረስ ያደረግነው ተደጋጋሚ የስልክ ጥሪ አልተሳካም። በጥረታችን እንቀጥላለን። መረጃ እንዳገኘን እናደርሳችኋለን። ከባህር ዳር ያነጋገሩን ግለሰብ ለደህንነታቸው እሰጋለሁኝ ስላሉ ራሳቸው በጠየቁት መሰረት ድምፃቸውን ቀይረናል። ተመሳሳይ ቢኖር ሌላ ድምፅም በአጋጣሚ የተፈጠረ መሆኑን እናሳስባለን። በኮንሰርቱ ላይ የነበሩትን አርቲስቶች ስም በመዘርዘር በመጥቀስ ይጀምራሉ። ያው እነ ስብስቤ እነ ማሀሙድ አህመድ እነ አረጋኝ ወራሽ የሚባሉ ታዋቂ ዘፋኞች ነበሩ። የት ዘፈኑ? መስቀል አደባባይ የሚገኘው ሚሊኒየም ይባላል፣ የወጣቶች የስፖርት ማዕከል ነው። ዛ ነው የተዘጋጀው እና ምሽት አንድ ሰዓት አካባቢ ነው የቦምብ ፍንዳታ የተከሰተ። የቦምብ ፍንዳታ ተከሰተ እና የተጎዳ ሰው አለ። ሁለት ፌዴራሎች ሙተዋል። የተወሰኑ ሰዎች ደግሞ በቁጥር አላቃቸውም። በቦታውን ያነበርኩም አምስት አንድ አምስት ያክል ፌዴራሎች ወደ ሆስፒታል ገብተዋል ቆስለው ማለት ነው። ማን ይሆን ፍንዳታውን ያደረሰው? ምን የሚታወቅ ነገር አለ? ፍንዳታውን ማን እንዳደረሰው እንዴት እንደመጣም እንዴት እንደተከሰተ የሚታወቅ ነገር የለም። ያው እነሱ በተሰበሰቡበት ነው ፍንዳታ የተከሰተ። የቆሰሉ ሰዎች አሉ አልከኝ። የሞቱም ሰዎች አሉ አልከኝ። ሁለት ፌዴራሎች ናቸው። ሌላ የሞተ ሰው የለም። አርቲስቶቹ ላይ የደረሰ ጉዳት አለ? አርቲስቶች ላይ የደረሰ ጉዳት የለም። አንተ በቦታው ነበርክ? አንድ ሰዓት ምሽት ላይ አጋጣሚ እኔ ያልነበርኩም እዛ አካባቢ ግን የነበረ ልጅ ነበረ እዛው አካባቢ። የማናገር ፍላጎት የለውም። ሌላው ነገር ደግሞ ሳምንት በፊት ካምፓስ ይባላል ቦታው ጎጃም አካባቢ ነው። የዩኒቨርሲቲ ነው። እዛ አካባቢ ማዳያ አለ። የባብ ካምፓስ የሚባል ቦታ አለ። እሺ ሁለት ሰዓት አካባቢ ከምሸት ሁለት ሰዓት ላይ እንዲሁ የቦምብ ፍንዳታ ደርሷል። እዛ የማዳያ የሚቀደው ልጅም እግሩን ተመቶ ሙቷል። ሞቷል ነው የምትለኝ? ያ ይህንን ፍንዳታ የሚያካሄደው ማን እንደሆነ ይታወቃል? ማንም ማንም ሊታወቅ አይችልም። ይህን ፍንዳታ ሊያካሄዱ የሚችለው ጨለማን ተገን ያደረገ ነገር ስለሆነ ሊታወቅ አይችልም። ወደ ትላንት ማታው የሙዚቃ ድግስ ልመልስህና ህዝብ ለማዝናናት ነው የመጡት የመጡት ባላገሩ የቢራ ነው እንግዲህ፣ ስፖንሰር የሆነ የክብር ስፖንሰር የሆነው ባላገሩ የሚል የቢራ መጠጥ ነው። ግን ሰው እንዲን ወሰደው ባላገሩ የሚለው ዳሽን ነው የሚል ነገር ነው የመጣው በአካባቢው ፖሊሶች እንዲሁም የአምቡላንስ ሰራተኞች ሲያከናውኑ የነበረውን ስራ ካወቅ ልትገልጽልኝ ትችላለህ? ያው የፌዴራል እንትን ነበር ጥበቃ ምናምን ነበራቸዋ። እና ሁሉም ከተሰባሰበ በኋላ ነው እነዛ ፌዴራሎች እጅ የሴኩሪቴት አባላቶች አንድ ላይ ተሰብስ እየተጫወቱ ባሉበት ሰአት ነው ያ ነገር ሊደርስ ይቻላል። የህብረተሰቡ ሲወጣ ሲገባ ጥበቃ ነበረው። እየተፈተሸ ነው የሚገባው እ እየተፈተሸ ነው ነገሩ ከተረጋጋ በኋላ ሰው ወደ ሙዚቃው ሁሉ ነገር ሀሳቡ ከተግባባ በኋላ ነው ያ ነገር ላይ ይሄ ፍንዳታ የተከሰተው። አንድ ቦምብ ነው የፈነዳው፣ አንድ ብቻ ነው፣ አንድ ቦምብ ነው የተወረወረው። ከዛ በኋላ ግን የጥይት ድምፅም ነበር። ከጠባቂዎቹ ነው የተተኮሰው ወይስ ቦምቡን የጣለው ከጠባቂዎች? የቆሰሉት ሰዎች አሁን እርዳታ እያገኙ ነው በሆስፒታሉ በመጀመሪያ ጊዜ ሪፈራል ሆስፒታል ነው የወሰደው ፈለገ ሕይወት የሚባለው ባህር ዳር ዛን እርዳታ ሲያገኝ የነበሩት። አሁን ግን የት ቦታ እንዳይሆነ አይደነ በአጠቃላይ የሞተ ሰው ሁለት ነው ያና ያልከኝ እስካሁን ያለው ሁለት ነው እና በሙሉ እነኚህ ሰዎች የመንግስት ታጣቂዎች ናቸው። በሌላ ሰው ላይ ግን የደረሰ ጉዳት የለም። ሌላ በንጹህ ህብረተሰብ ላይ የደረሰ ችግር የለም። በአጠቃላይ ጸጥታው ምን ይመስላል? ለምሳሌ ባለፈው ሳምንት ሐሙስ እለት ነው መሰለኝ ዜና ነበረን፣ የአሜሪካ መንግስት ቱሪስቶች ወደዛ አካባቢ እንዳይሄዱ ዜጎቹ ተከታታይ የቦምብ ፍንዳታዎች ስላሉ እንዳይሄዱ ጠይቆ ነበረ። በአጠቃላይ ጎጃም አካባቢ ያለው ወይንም ባህር ዳር አካባቢ አንተ ያለህበት አካባቢ ያለ ጸጥታ ምን ይመስላል? ባህር ዳር ላይ ያለው ነገር ሁሉም አሁን ሰላም ነው። አሁን ችግሩ እየተፈጠረ ያለው እንደዚህ ኮንሰርት በሚዘጋጅበት ጊዜ የዚህ አይነት ችግር ይፈጠራል። በባለፈው ምካስታዎች የማዲንጎ አፈወርቅ ሙዚቃ ኮንሰርት ላይ ግራንድ የሚባል ህንጻ አለ። ረጅም ህንጻ ነው። የባህር ዳር ቁጥር አንድ ህንጻ ነው። እዛ ህንጻ ነበር ኮንሰርት ላይ የተደረገው የነበረ ይዛኔም እንደዚህ አይነት የቦምብ ፍንዳታና የጥይት ሩምጣም ተጀምሮ ነበር። እንደዚሁ በቃ ኦልሞስት እንደዚህ ኮንሰርት በሚደረግበት ሰዓት ይሄ ነገር ያጋጥማል ሁሌም ማለት ነው። መቼ ነው በግምት ይሄ የማዲንጎ ኮንሰርት? ማዲንጎ አፈወርቅ ኦልሞስት አንድ አራት ወር አካባቢ ይሆናል። ሌላው ነገር ወደ ጎንደር መስመር ነው የዚህ አይነት ነገር ግጭት ያለው ብዙ አለ። እንደዛ ወደ ጎንደር ያው ዴት ደ ባቲም ቢያንስ በሳምንት አንዴ በሳምንት ሁለቴም ይከሰታል። ዴት ነገር ፍንዳታ አይ ፍንዳታ አይት ይትሩም ምናምን ነገር ከባህር ዳር ወጣ ያሉ እና ደብረ ታቦር እና ድዘመን ደጋ አካባቢዎች የዚህ አይነት ነገር ይፈጠራል። ከእንትን ጋር የተያያዘ ይመስልሃል እንደው በአንተ ግምት ከዚህ ከአስቸኳይ ጊዜ አዋጁ ጋራ? አስቸኳይ ጊዜ አዋጁ ጋር ሳይሆን አሁን ሰው ጋር ነው ያለው ነገር ከፖለቲካው ዓለም ጋር ነው የሚመስለኝ። የግጭት የተቃዋሚ ፓርቲዎች ናቸው ከዚህ መንግስት ጋር ሊገባባ የማይችል ማለት ነው እንጂ። ምክንያቱም አሁን በዚህ ታይም ላይ አንቺም በዚህ ወታ ላይ ሆነች ስታስቢ በራሱ ፖለቲካ ፓረንትን ላይ ይህን ነገር ይፈጥራል የሚል ነገር ግምት አይኖረኝም። ሰላም ነው የሚፈልገው እንጂ ሰው እንዲረብሽበት አይፈልግም። ከባለፉ ያየው ነገርም ስላለ ያ ነገር ደግሞ እንዲቀሰቀስበትም ስለማይፈልግ ነው። እሺ፣ በጣም ነው የማመሰግነው ይሄንን መረጃ የሰጠኝን እንግዲህ ከሌሎችም ለማጣራት እንሞክራለን። ግን በጣም እግዚአብሔር ይስጥልኝ ለጊዜ እሺ። እግዚአብሔር የተከበራችሁ አድማጮች በመውጫው ላይ ትዝታ እንዳለችው ጥረታችንን አሁንም እንደቀጠልን ነው ያለ ነው። ከሶስተኛ ወገን ደረሰ የተባለውን ጉዳት ለማጣራት እና ስለ አጠቃላይ ሁኔታው በምርመራ ደረጃ ላይ ያለም ሁኔታ ካለ ይህንንም ለማጣራት ጥረት እያደረግን ነው ያለው ወደ አማራ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁንም ተደጋጋሚ የስልክ ጥሪ አድርገን አልተሳካም። ለጊዜው ለወትሮ አቶ ንጉሱ መረጃዎችን በመስጠት ወደኋላ የማይሉ ባለስልጣን እንደሆኑ እናስታውሳለን። ስለዚህ ባገኘን ጊዜ እነዚህን መረጃዎች፣ ተጨማሪ መረጃዎችን እየተከታተልን በስፋትና በዝርዝር እናሳውቃቸዋለን። በፖሊስ ደረጃም ያለ ክትትል እና ምርመራ ካለ ተከታዩ። ዝግጅት አፍሪካ ነክ ርዕሶች ነው። የሳህል ክልል ከዓለም እጅግ ከባድ አውሎ ንፋሶች የሚከሰቱበት መሆኑን ተመራማሪዎች ይናገራሉ። የሚደርሰው የጎርፍ መጥለቅለቅ ከየአካባቢው የጽዳት መጓደል ጋር ተዳምሮ ታዲያ ለበሽታዎች መቀፍቀፍና መስፋፋትም የተመቸ ሁኔታን እንደሚፈጥር ነው የሚናገሩት የአየር ንብረት ለውጥ በመጪዎቹ 35 ዓመታት ውስጥ ከባድ ማዕበሎችን በሶስት እጥፍ እንዲጨምሩ እንደሚያደርግ ሰሞኑን የወጣ የጥናት ሪፖርት ያመለክታል። ጆዲ ካፖ ያቀናበረው ዘገባ አለ። አዳነች ፍስሀዬ ለአፍሪካ ነክ ርዕሶች ይዘዋለች። የሳህል ክልል በምዕራብና በሰሜን ማዕከላዊ አፍሪቃ የአስር አገሮችን ክፍሎች ያካተተ ከፊል ደረቅ የሆነ አካባቢ ነው። ከሴኔጋል እስከ ሱዳን ድረስ ይዘረጋል። አካባቢው በድህነት በህዝብ ብዛት እየጨመረ መሄድ በሚፈራረቀው የምግብ ቀውስና በግጭት የሚታመስ መሆኑን የተባበሩት መንግስታት ድርጅት ገልጿል። በያዝነው ዓመት 30 ሚሊዮን የሚሆን የአካባቢው ህዝብ በቂ ምግብ አያገኝም። የሳይንስ ጠበብት እንደሚሉትም የአየር ንብረት ለውጥ ሁኔታዎችን እያባባሰ ነው። ከስምንት ዓመታት ወዲህ አንድ ከባድ አውሎ ነፋስ በጥቂት ዓመታት ውስጥ ከ260 ሚሊሜትሮች በላይ የሚሆን ዝናብ በጥቂት ሰዓታት ውስጥ አውርዶታል። በቡርኪና ፋሶ መዲና ዋጋዱጉ 150 ሺህ የሚሆኑ ሰዎች ከመኖሪያ ቤታቸው ለመሸሽ ተገደዋል። አውሎ ነፋሶቹ ሜሶስኬል ኮንቬክቲቭ ሲስተም ይባላሉ። የዚህን ጥናት የሚመሩት ፕሮፌሰር ክሪስቶፈር ታይለር ያብራራሉ። ሜሶስኬል ኮንቬክቲቭ ሲስተም የአፍሪካን የሳህል ክልልና ሌሎች አፍሪቃ ክፍሎችን የሚያተራምሱ ግዙፍ አውሎ ነፋሶች ናቸው። በአየር ውስጥ ያለውን እርጥበት እንደነዳጅ የሚጠቀሙ የአየር ትንበያ ሞተሮች አይነት ናቸው። ክሪስቶፈር ታይለር ብሪታንያ ባለው የኢኮሎጂና የሃይድሮሎጂ ማዕከል የሚሰሩ የአየር ትንበያ ባለሙያ ናቸው። ስለ ሰሐራ ምድረ በዳ ሙቀት መጨመር ያስረዳሉ። የሰሐራ ምድረ በዳ ከዓለም ዙሪያ በሚከሰተው የግሪን ሃውስ ልቀት ምክንያት ሙቀቱ በፍትነት እየጨመረ ነው። ይህም በአፍሪቃ ያለውን የአየር ልዩነት ቀይሯል። እነዚያ የአየር ልዩነቶችም በነፋሱ እንቅስቃሴ ላይ ተጽዕኖ ያሳድራሉ። ይህ ሁኔታ ታዲያ አውሎ ነፋሶቹ ዝናብ የሚያስከትሉበት ብቃት ላይ ተጽዕኖ ያሳድራል። የሰሐራ ምድረ በዳ እየሞቀ መሄድም የአውሎ ነፋሶቹን ብርታት አጠናክሯል። እንደ አውሮፓውያን አቆጣጠር በ1980ዎቹ ዓመታት ከባድ አውሎ ነፋስ የሚታየው በየአምስት ቀናቱ አንዴ ይሆናል። በአሁኑ ወቅት ግን በየሦስት ቀናቱ ሁለት ኃይለኛ አውሎ ነፋሶች ይኖራሉ። ይህም ከባድ ለውጥ ነው። በሰሕል አካባቢ ስለሚኖረው ከባድ አውሎ ነፋስ የተደረገውን ጥናት በተባባሪነት ያወጡት ዳግለስ ፓርከር በሊድስ ዩኒቨርሲቲ የአየር ትንበያ ፕሮፌሰር ናቸው። these storms go very high in the atmosphere. And again, that's what's really special about West Africa. They go up to 16 or 17 kilometers. እነዚህ አውለው ንፋሶች በህዋ ውስጥ በከፍተኛ ርቀት ይሄዳሉ። የምስራቅ አፍሪካውን ልዩ የሚያደርገውም ይኸው ነው። በ16 ወይም በ17 ኪሎ ሜትሮች ርቀው ወደ ላይ ይወጣሉ። ኃይለኛነታቸው እየተጠናከረ ከመሄዱም አልፎ ሰፊ አካባቢን ያዳርሳሉ። በዚያም ላይ እጅግ በጣም ከባድ ዝናብ ያወርዳሉ። ከሰሜን ወደ ደቡብ የብዙ መቶ ኪሎ ሜትሮች ርቀትን አልዳርሰው ሊያተራምሱ ይችላሉ። እንዲህ አይነት አውሎ ንፋሶች ሲነሱ ታዲያ ሰፊ ቦታዎችን አተራምሰው በብዙ ሰዎች ላይ ጉዳት ያደርሳሉ። ፓርከር እንደሚሉት በሳሕል አካባቢ ያሉት መደበኛ አውሎ ነፋሶች እንደ አስከፊ አውሎ ነፋሶቹ በሦስት እጥፍ ሲጠናከሩ አልታየም። ይሁንና መደበኛ የሚባሉትም ቢሆን በጣም ኃይለኛ ናቸው። አንድ አውሎ ነፋስ በአንድ መንደር በገበያ ዕለት ቢነሳ የማኅበረሰቡን ምግብ ሁሉ ሊያጠፋ ይችላል። መብረቁ ራሱ በጣም አደገኛ ነው። ከብት ይገድላል፣ ይህም የሰውን ሁኔታ ይጎዳል ማለት ነው። ሰዎችንም ሊገድል ይችላል። በሌላ በኩል ደግሞ አውሎ ነፋስ መደበኛም ሆነ ኃይለኛ ለውሃ አቅርቦትና ለሰብል ያስፈልጋል ይላሉ ፕሮፌሰር ቴለር ነገር ግን ዝናብ ከሚገባው በላይ ከበዛ ለቁም ከብት የድርቅን ያህል መጥፎ ነው ይላሉ። በአሁኑ ወቅት ከባድ ዝናብ እየዘነበ ነው። እናም አፈሩን ሊሸረሽረው ይችላል። አብዛኛው ዝናብ ደግሞ ወደ መሬት ሳይሰርጽ ይፈሳል። ይህ ሲሆን እንግዲህ ለሰብል አልጠቀመም ማለት ነው። እንዲህ አይነት የዝናብ ሂደት ታዲያ ለአጠቃላይ የእርሻ ምርት ብዙም አይጠቅምም። ይህ አዲስ የወጣው ጥናት በፍጥነት እየሰፋች በመሄድ ላይ ያለችው መዲናዋ ወጋዱጉ የሚከሰተውን የአየር ለውጥ እንዴት ልትወጣ እንደምትችል በመመሪያነት ይረዳል። መንገዶችንና የውሃ ማቆሪያዎችን የመሳሰሉ መሰረተ ልማቶች የሚያስፈልጉትን ያህል አዲስ መኖሪያ ቦታዎችም እንደሚያስፈልጉ አዲሱን ጥናት የመሩት ፕሮፌሰር ክሪስቶፈር ታይለር አብራርተዋል። የሚዘሩት እህሎች የሚከሰተውን አውሎ ንፋስ በበለጠ ሊቋቋሙ የሚችሉ አይነቶች ሲሆኑ የእርሻው ዘርፍ በፍጥነት የማገገም ብቃት ሊኖረው እንደሚችልም አስገንዝበዋል። የአየር ለውጥ የሚቀጥል በመሆኑና የሳሕል የአውሎ ንፋስ ይዘት በበለጠ ከባድ እየሆነ እንደሚሄድ የሳይንስ ጠበብት እየገለጹ በመሆናቸው ከሁኔታው ጋር በሚራምድ መንገድ መዘጋጀት እንደሚያስፈልግ በሳሕል አካባቢ ስለሚኖረው ከባድ አውሎ ንፋስ የተደረገውን ጥናት በተባባሪነት ያወጡት የአየር ትንበያ ፕሮፌሰር ዳግለስ ፓርከርም መክረዋል። አድማጮች፣ በሳሐል አካባቢ ስላለው ከባድ አውሎ ነፋስ የተደረገውን ጥናት በሚመለከት የቀረበው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን። ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። ዛሬ ሜይዴ ነው፣ ሚያዚያ 23 በአውሮፓ ደግሞ ሜይ አንድ ማለት ነው። ዓለም አቀፍ የሰራተኞች የወዛደሮች ወይም የላባደሮች ቀን በዓለም ዙሪያ እየተከበረ ይገኛል። የዛሬው ሜይ ዴይ በብዙ ሀገሮች ውስጥ በሰላማዊ ሰልፎችና በቅስቀሳ ዘመቻዎች የተሞላ ነበር። በፈረንሳይ፣ በቱርክ፣ በዩናይትድ ስቴትስ፣ በሩሲያ፣ በኢንዶኔዥያ እና በመሳሰሉት ሀገሮች ሁሉ በተለይ ዩናይትድ ስቴትስ ውስጥ ይህንን እለት ከሰራተኛ ቀንነት ወደ ኢሚግሬሽን ቀንነት ያዛወሩት ይመስላሉ። አዘጋጆቹ ማንም ማይግራንት ወይም የውጭ ከውጭ የመጣ ፍልሰተኛ ሰራተኛ ስራ እንዳይገባ ጥሪ አስተላልፈዋል። ለመሆኑ እለቱ ኢትዮጵያ ውስጥ እንዴት ዋለ? መስታወት አራጋው አንዳንዶችን አነጋግራ ነበር ወደ አዲስ አበባ ደውላ እኛ እርግጥ የግል ሰራተኛ ስለሆንኩኝ ያው በግላችን ያው በስራ ላይ ያካበርን ያለው እንጂ ኦልሞስት እንትንያን አይደለም። እሺ፣ ምንድን ነው የምትሰራው? ሴራሚክ ነው የምሰራው። የዚህ ቀን መከበር በጣም መልካም ነው ብዬ ነው በእኔ የማስበው ማለት ነው። ምን ጥቅም አለው ለሚለው እያንዳንዱ ሰው ሰርቶ ደግሞ በራሱ በላቡ እንትን እንዲን ያው እንደ መብት ማለት ነው እኛም በማክበር ላይ እየተገኘን ነው፣ እያከበርን ነው። በምን ሁኔታ ነው የምታከብሩት? በስራ እያከበር ነው። ስራ እየሰራን በስራ ያው ማሳለፍ ነው የሚያ እንግዲህ ያየ እንግዲህ እርስዎ ሰራተኛ ኖት፣ በግልም ቢሆን ሰራተኛ ኖት እና የዚህ ቀን መከበር ምን ፋይዳ አለው ብለው ያስባል ነው? ይህንን ቀን ላይ ለመድረስ ሰብአዊ ፍጥሯን የሆኑ ሁሉ በርካታ ነገሮችን ከፍለዋል። ስለዚህ የቀኑ መታሰብ አስፈላጊነቱ የጎላ ነው። ግን በአሁኑ ሰዓት የሰራተኛ መብት ተከብሯል ወይ? ሌላ ጉዳይ ነው። የሰራተኛ መብት እንዲከበር ጥረት ይደረጋሉ። ይህም የሚገርም እኔን አይቼም ሰምቼም አላውቅም። ሰራተኞች ይጨቆናሉ ወይ ሊባል፣ መቶ አንድ ፐርሰንት። ስለዚህ ቀኑን ማክበር ጥሩ ሆኖ ሳለም ቀኑ ግን ዝም ብሎ ፔቴንት ለማድረግ ቀኑን በሚመለከት በራሳቸው ሚዲያ ብዙ ሊያወሩ ይችላሉ። ግን የሰራተኛው መብት ተከብረዋል የሚባለው ነገር እኔ አይቼ አላውቅም። እለት በለት የሰራተኛ ማህበር ስሙ በጣም ቆንጆ ነው። ቀደም ባሉት ዘመናትም ግን ጨቋኝ መንግስታት ባለበት ሀገራት ሁሉ በራሱ ምስል ሊቀርጽ ይቀርጽና መንግስት የሰራተኛ ማህበር ይሄ ለም ይላል እና ምን ይሰራል ለሚባለው ምን ሊሰራ እንደሚችል ግልጽ ነው። እኔ አሁን ይኑሩም አይኑሩም ማወቅም አልፈልግም። የሰራተኛ መብቶች ተጥሰዋል የሚሉትን አንድ ሁለት ለምሳሌ እንደው ጠቀሱ። ሰራተኛው ድምፁን ማሰማት አይችልም። ከዚህ ጀምሮ ባለፈው በደርግ ዘመን በጣም የተሻሉ ነገሮች አሉ። የባሰ ሲመጣ ነው ትላንትኛውን መመልከት የሚቻል። ቢያንስ አንድ ሰው ትምህርቱን ጨርሰው ስራ ያገኛል። ግለሰብ ጠልቶት ወይም በብሔር ጥላቻ ከስራ አይባረርም። የመኖሪያ ቤት ያገኛል፣ መሬት ያገኛል። መስራት ከቻለ አቅሙ በጣም ይሰለችኛል። ነ ወይ አይ፣ እዛ አልተቀም ከስራ ነው የነበር ነው የሆነ ትንሽ ስልጠና አለን እና እየሰለጠን ነበር። በጣም ጥሩ ነው። ለእኛም ሊከበርልን ይገባ ነበር፣ ግን አልተከበረም። እዛ በጣም ጥሩ ነው። የት አካባቢ ነው ያሉት እርሶ? ሁመራ ነው የሚባለው። ዝግጅታችን በዚሁ ተጠናቀቀ። ክቡራትና ክቡራን፣ ቆንጅታዬና ሰሎሞን አባተነን እንደናለን።